የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ የአዲሱ ትውልድ ድምፅ። የዛሬ ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ ጀመርን። ለምሽቱ ከያዝናቸው ፕሮግራሞቻችን ጥቂቶቹን እናስተዋውቃችሁ። የአገር ውስጥ መፈናቀል በጊዜ መፍትሄ ካላገኘ በህፃናት ላይ እየደረሰ ያለው ስነ ልቦናዊና አካላዊ ጉዳት በጊዜ መፍትሄ ካልተበጀለት ለመላው ሀገር የሚተርፍ ጦስ እንደሚመዝ በህፃናት ላይ የሚሰሩ የረዴ ድርጅቶች እያሳሰቡ ነው። ግጭት በተነሳ የተፈናቀሉ ልጆች እንደ ሌሎች የዕድሜ ኩያቸው መማር ሲችሉ የቤዝ የሆነውን የሰው ልጅ መፍት ተለቀው ከትምህርት ጋዛታ የህጻናት አድን ድርጅት የሰብአዊ እርዳታ ከፍተኛ አስተባባሪ ሮባ ሃላክ ናቸው። ሙሉ ዘገባውን ከዜና በኋላ ይዘን እንመለሳለን። በዩናይትድ ስቴትስ የኢትዮጵያ አምባሳደር ሆነው በቅርቡ የተሾሙት ፍጹም አረጋ በሜሪላንድ በዋሽንግተን ዲሲ፣ በቨርጂኒያና በአካባቢው ከሚገኙ ኢትዮጵያንና ትውልድ ኢትዮጵያን ጊዮራን ጋር የመተዋወቂያ ምሽት አዘጋጅተው ቅዳሜ ዕለት የኤምባሲውን በር ክፍት አድርገውት ውለዋል። ብዙ ብዙ ስራ ስለሚጠብቀን ዜጎቻችንን ይበልጥ ከሚያሰለች ጆሮ ጭቡ ከሚያደረግ የኑሯችን የህዝባችንን ኑሮ ወደፊት ከማይገፋ ወሬዎች ወጥተን ወደ ምርት የሚያስገቡን ወደ ኤክስፖርት የሚያስገቡን ቴክኖሎጂዎች ላይ ስራዎች ላይ በአይቲ ደግሞ ፈጠን ያሉ ያላካካስናቸውን በቴክኖሎጂ ተጠቅመን ወደዛ ደረጃ እንድንሸጋገር የሚያደርጉ ስራዎችን መስራት ይኖሩብናል። ብዙ የቤት ስራ አለብን። ከወሬ እንውጣ። እነዚህንና ሌሎች ለምሽቱ ያዘጋጀናቸውን ቅንብሮች ይዘን አብረናችሁ እናመሻለን። የሙዚቃ ግብዣም ይኖረናል። ከጋቢና ቪኦኤ ጋር አብራችሁን ከአድማስ ተሻገሩ። ጋቢና ቪኦኤ ጋቢና ቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩ አብረን ከአድማ ስንሻገር እንላችኋለን። ጋቢና የምትከታተሉት ከአሜሪካ ድምፅ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። በቀዳሚው ዘገባችን መፈናቀል የሚያስከትለውን ጣጣ የተመለከተ ዘገባ ይኖረናል። በሀገራት ውስጥ በሚፈጠር የሀገር ውስጥ መፈናቀል ላይ ትኩረቱን አድርጎ በምህፃሩ አይዲኤምሲ የተሰኘ ተቋም ከሰሞኑ ባወጣው ሪፖርት እስከ አውሮፓውያኑ ታህሳስ 31 2018 ዓ ም ባለው ጊዜ ውስጥ በተደረገ ቆጠራ ኢትዮጵያ ውስጥ ወደ ሶስት ሚሊዮን የሚጠጉ ዜጎች በግጭቶች ምክንያት ከቀያቸው እንደተፈናቀሉ ይፋ አድርጓል። ግጭትና መፈላቀኑ ሁሉንም የህብረተሰብ ክፍሎች የነካ ቢሆንም በይበልጥ ደግሞ ጉዳቱን ያሳረፈባቸው በህጻናትና ሴቶች ላይ ስለመሆኑ የረዴት ድርጅቶቹ በተደጋጋሚ አስገንዝበዋል። የተባበሩት መንግስታት ድርጅት የህጻናት አድን ድርጅት ወይም ዩኒሴፍ ያለፈው የአውሮፓውያን አመት ጥቅምት ላይ ይፋ ባደረገው ሪፖርት አንድ ነጥብ አምስት ሚሊዮን ኢትዮጵያውያን ህጻናት ከቀያቸው የመፈናቀል ክፉ ዕጣ እንደገጠማቸው ይፋ አድርጓል። ይህ ሁኔታ በህጻናት ላይ እያደረሰ ያለው ስነ ልቦናዊና አካላዊ ጉዳት በጊዜ መፍትሄ ካልተበጀለት ለመላው ሀገር የሚተርፍ ጦስ እንደሚመዝ በህጻናት ላይ የሚሰሩ የረድኤት ድርጅቶች እያሳሰቡ ነው። ከእነዚህ ድርጅቶች መካከል አንዱ የህጻናት አድን ድርጅት የተሰኘው ተቋም ነው። ከተቋሙ ባለሙያዎች ጋር ቆይታ ያደረገው ሀብታሙ ስዩም ግጭቶች በኢትዮጵያውያን ሕፃናት ላይ እየፈጠሩት ስላለው ዘርፈ ብዙ ዛል ጫና ጠይቆ ተከታዩን ዘገባ አዘጋጅቷል። ግጭት በበረታባቸው የኢትዮጵያ ክፍሎች ለሚኖሩ ሕፃናት የሰላም ናፋቂ መዝሙር ከሁል ጊዜው በላይ ትርጉም የሚኖረው ይመስላል። የሰላምጡት የግጭቶች መደራረብ ከበርካታ የልጅነት ስጦታዎቻቸው ከልጅነት መብታቸው ጋር አቆራርጧችኋልና በሥራ ምክንያት ሕፃናቱና ቤተሰቦቻቸው የተጠለሉባቸውን ስፍራዎች ሲቃኙ ለባጁት የሴቭ ዘ ችልድረን ከፍተኛ ሰብዊ እርዳታ አስተባባሪ ሮባ ሐላኬ ያለፉት ሁለትና ሦስት ዓመታት ፈታኝና አሳዛኝ ዓመታትም ነበሩ። ግጭት በተነሳ የተፈናቀሉ ልጆች እንደ ሌሎች እድሜ እኩያቸው መማር ሲችሉ ነገ ብራይት ፊውቸርን ማየት ሲችሉ ያንን እድላቸው በግጭት ተፈናቅለው የቤዚስ የሆነውን የሰው ልጅ መብት ተለጥቀው ከትምህርት ገበታ ውጭ የሆነው ስታይ ግብን የሚነከል የተባበሩት መንግስታት የሕፃናት መርጃ ድርጅት ባለፈው የአውሮፓውያን ዓመት መጀመሪያ ላይ ይፋ እንዳደረገው በግጭቶች ምክንያት ጎጆ ቀልሰው ከሚኖሩበት ስፍራ ለመፈናቀል ከተገደዱ ወደ ሶስት ሚሊዮን የሚጠጉ ኢትዮጵያን መካከል ግማሹ ሕፃናት መሆናቸውን ይፋ አድርገዋል። እኒህ ህጻናት በእያንዳንዷ ቀን የሚጋፈጡት ችግርና ክፉ ገጠመኝ ከብዙ እድልና መብቶቻቸው የሚነጥል አይነት ነው። በሴቭ ዘ ችልድረን ድርጅት ውስጥ በህጻናት ጥበቃና ፍልሰት ክፍል ኃላፊ የሆኑት ወይዘሪት ጽዮን ተፈራ እንደነገሩን በመፈናቀሉ ምክንያት ሕፃናቱ በመልካም ትዝታና እንክብካቤ ሊሞላ የሚገባውን የልጅነት ዘመናቸውን እየተነጠቁ ነው። ጠቅለል ካለው ብን ጀምር አጠቃላይ የሆነ ይሄ ቤዚክ ወይም መሰረታዊ የሆኑ ፍላጎቶች አሉ። የህጻናት የምግብ፣ የአልባሳት፣ የመጠለያና ትምህርት የማግኘት የመሳሰሉት የህክምናን የማግኘት ሁኔታዎች አሉ። እዛ ላይ ብዙ ጊዜ ህጻናት ያንን ድጋፍ የማግኘታቸው ሁኔታ እንደሚቀንስና ለተለያዩ ችግሮች እንደሚጋለጡ ያሳየናል ጥናቶች። ከዛ በተጨማሪ ህጻናት ትምህርት ገበታ ላይ የመግባታቸው ሁኔታ ያንሳል። በተለይ መፈናቀል ሁኔታ ከተፈጠረ ከትምህርታቸው ይጓደላሉ ማለት ነው። ከሱ በተጨማሪ ጠቅለል ያለው ሌላው ነገር ብናይ በተለይ ደግሞ የመፈናቀሉ ሁኔታ ከግጭት የተነሳ ከሆነ ህጻናት ብዙ አይነት ቫዮለንስ ወይም ጠብነት ያላቸው የተለያየ ግጭቶችን ያሉ ያ በራሱ ህጻናቱ ላይ የሚፈጥረው የሳይኮሎጂካል ችግር አለ። ዲስትረስ ሊፈጥር ይችላል ና ሳይኮሎጂካል ሳፖርት ይፈልጋሉ ማለት ነው። ኤክስትሪም ሲሄድ በዛ ውስጥ እንግዲህ የከፋ ሲሆን ሞትንም ሊያዩ ይችላሉ። ሰዎች እርስ በርስ የሚጋጁበትን ሁኔታ ሊያዩ ይችላሉ። ህጻናቱ የሚጋፍጧቸው ችግሮች እኒህ ብቻ አይደሉም። ውሃና ምግብን የመሰሉ ጊዜ የማይሰጡ ነገሮችን ለማግኘት ከተጠለሉበት ቦታ ርቀው ሲማስኑ ጠለፋና ወሲባዊ ጥቃትን ለመሰሉ የሥነ ልቦናና አካል ስብራትን ለሚተዉ ችግሮች ዳግመኛ እንደሚጋለጡም ኃላፊዋ አክለው ነግረውናል። መሰል ችግሮችን የሚጋፈጡ ልጆች በአራቱም የሀገሪቱ አቅጣጫዎች ይገኛሉ። ሰሜን፣ ደቡብ፣ ምዕራብና ምስራቅ ኢትዮጵያ የተቀማ ልጅነትን በየቀኑ የሚያስተውሉ ስፍራዎች ሆነዋል። አቶ ሮባ ሀላክ ተፈናቃዮች የሚገኙባቸውን ዋና ዋና ስፍራዎች ያስታውሱናል። ግሪጎሪያን ካሌንደር ከሰፕተምበር ሁለት ሺህ አስራ ሰባት ጀምሮ ነው በሶማሌ እና በኦሮሚያ ክልሎች መሀል በተነሳው ግጭት ወደ አንድ ሚሊዮን ሰው በተፈናቀለበት ጊዜ ጀምሮ በተለያዩ የኢትዮጵያ ክልሎች ሰዎች ሲፈናቀሉ አይተናል። አሁን ባለን መረጃ በኦሮሚያ በባሌ ዞን እንዲሁም በምስራቅና ምዕራብ ሐረርጌ ዞን፣ በቦረና፣ በወለጋ ተፈናቃዮች ይገኛሉ። እንዲሁም በአማራ በሴንትራል አማራና ኖርዝ ጎንደር አካባቢ ተፈናቃዮች ይገኛሉ። እንዲሁም በቤንሻንጉል ጉሙዝ ክልል በደቡብ ክልል ደግሞ በገዲዮ ዞን እና እንዲሁም በምስራቅ እና ምዕራብ ጉጂ ዞኖች ተፈናቃዮች ካምፕ አድርገው የሚገኙበት ቦታዎች ናቸው። በጥቂቱ በህጻናቱ ላይ የሚደርሰው የዕለት ተዕለት ስቆቃ በህጻናቱና ቤተሰቦቻቸው ላይ ብቻ የሚቀር አይደለም ሲሉ የሚያስታውሱት ባለሙያዎቹ ችግሩ የበለጠ ተንሰራፍቶ የተጨማሪ ሚሊየን ህጻናት ተስፋ እንዳይመክን መደረግ አለበት የሚሉትን መላም ይመክራሉ። በሴቭ ዘ ችልድረን ድርጅት ውስጥ የህፃናት ጥበቃና ፍልሰት ክፍል ኃላፊ የሆኑት ወይዘሪት ጽዮን ተፈራ ችግሩ በተወሰኑ ወገኖች ጥረት ብቻ የሚሽር አይደለም ይላሉ። ይህንን ለአንድ አካል ብቻ የምንተው ነገር ነው ብለን አናስብም። ህጻናትን ደህንነት ለመጠበቅ ሁሉም የራሱ ኃላፊነት እና ተቀናጅቶ መስራት ያለበት ሁኔታ አለ። ሁሉም ስልዛ ላይ መንግስት አለ፣ ያው በዋና አስፈጻሚነት ሀገሪት ውስጥ ያለውን ፖሊሲዎች፣ ስትራቴጂዎችን፣ ህጋትን የተለያዩ ነገሮችን የማስፈጸም መንግስት ቢሆንም ከዛ በተጨማሪ ግን ማህበረሰቡ ኃላፊነት አለበት። በዋናነት ማህበረሰቡ ነው የሚያውቀው ያለውን ችግር ማህበረሰቡ ነው ደግሞ ለዛ መፍትሄን ማምጣት ይችላል ብለን የምናም ቀስ በቀስ መዘርጋት ያለባቸው ብልሃቶች እንዳልሁ ነው። አጣዳፊ ሰብአዊ ድጋፍ መቸር አለበት ሲሉ የሚያሳስቡት ደግሞ የድርጅቱ ከፍተኛ ሰብአዊ እርዳታ አስተባባሪ አቶ ሮባ ሀላክ ናቸው። የሰብአዊ እርዳታዎች ባሉበት ማግኘት ይኖርባቸዋል። የሰብአዊ እርዳታዎች መቀጠል አለባቸው። ጎን ለጎን ደግሞ የተለያዩ ክልል አመራሮችም ሆነ የፌደራል መንግስት ኦረዲ የጀመረውን የሰላም እና የእርቅ ፕሮሰስ አፋጥ ነው ሰዎቹ ወደ ቀያቸው ተመልሰው በሰላም እንዲኖሩ ማድረግ መቻል ይኖርበታል። ባሉበት ቦታ ደግሞ የሚገባቸውን የሰብአዊ እርዳታ እንዲያገኙ መንግስት ካሉት የሰብአዊ እርዳታ ድርጅቶች ጋር በመተባበር አስፈላጊውን የሰብአዊ እርዳታ ማቅረብ አለበት። Big yeah, up, yata mata chuchala chutz gabina, V O N O gabina, V O E. Big up, big up, na yo pump pump shaft, big up, big up. Radio sakali America, gabina, na yo kiatu big up, big up. Gambina, V O E. <laughs> በዩናይትድ ስቴትስ የኢትዮጵያ አምባሳደር ሆነው በቅርቡ የተሾሙት ፍጹም አረጋ በሜሪላንድ በዋሽንግተን ዲሲ በቨርጂኒያና በአካባቢው ከሚገኙ ኢትዮጵያንና ትውልድ ኢትዮጵያያን ጊዮራን ጋር የመተዋወቂያ ምሽት አዘጋጅተው ቅዳሜን የኤምባሲውን በር ክፍት አድርገው ትሏል። እዚህ ኤምባሲ ለመጀመሪያ ጊዜ ገባው የሚል አስተያየት ከሚሰጡ ተሳታፊዎች አንስቶ ብዙ ሰዎች በዝግጅቱ ላይ ታድመዋል። ብዙ የቤት ሥራ አለብን ያሉት አምባሳደር ፍጹም ወሬ አቁመን ወደ ስራ መግባት አለብንም ብለዋል። ስለ ኢትዮጵያ የሰላም ሁኔታ ተጠይቀውም በእርግጠኝነት የሰላሙ ሁኔታ ይመለሳል ብለዋል። ዝግጅቱን የተከታተለችው ጽዮን ግርማ ተከታዩን ዘገባ አጠናቅራለች። ዝግጅቱ በተለያዩ የሃይማኖት አባቶች ጸሎት አስጀምረው፣ ወደ መድረክ የወጡት አምባሳደር ፍጹም አረጋ የኢትዮጵያን ኤምባሲ ማስተዳደር ኃላፊነት ተቀብለው በጀመሩ በአንድ ወር ውስጥ ከኢትዮጵያውያንና ትውልድ ትውልደ ኢትዮጵያ ግዩራን ወይም ዲያስፖራ አባላት ጋር በአካል ለመተዋወቅ በመቻላቸው ደስታቸውን ገልጸው የቤተሰብን ሰላም በመጠየቅ ነበር ንግግራቸውን የጀመሩት ናቸው። ልጆችስ፣ ቤተሰብስ፣ ሁላችሁ ይህ ኤምባሲ የእናንተ ቤት ነው፣ የእናንተ ኤምባሲ ነው ካሉ በኋላ ከተለያዩ ሰዎች ጋር ባደረጉት ንግግር እንደተረዱት ከዚህ ቀደም ለብዙዎች ባይተዋር ሆኖ የቆየው የኤምባሲ ሁኔታ እንዳይደገም በጋራ ሊሰራ እንደሚገባ አሳስበዋል። አምባሳደር ፍጹም በመተዋወቂያ ንግግራቸው ላይ የዲያስፖራ ማህበረሰቡ በአገዋ በትረስት ፈንድ በመዋለ ንዋይ ፍሰት አገራቸውን በማስተዋወቅ የፋይናንስ ተቋማትን ድርሻ በመግዛት በተለያዩ ዘርፎች መሳተፍ እንዲችሉ ጥሪ አቅርበዋል። በአጠቃላይ እርስ በርስ የመደጋገፍ ጥያቄን አቅርበዋል። ከዝግጅቱ በኋላ በቪኦኤ የፌስቡክ ገጽ ላይ በቀጥታ ስርጭት አጠር ያለ ቆይታ አድርገን ነበር ለመሆኑ ኢትዮጵያ ምን እንድትሆን ይፈልጋሉ? ስል ጠይቂያቸዋለሁ። ኢትዮጵያ የዛሬ 445 ዓመት በጣም የሚገርም የኢንዱስትሪላይዜሽን ጎዳና ይዛ ነበር። በመሀል በብዙ በደርግም እንደገና ከዛ በኋላም የተሻለ መስራት እየቻለን ብዙ የቀሩ ነገሮች አሉ። አንድ አገር እድገቱ የሚለካው በህዝቦቹ በህዝቦቿ ውስብስብ ምርቶችን በማምረት አቅም ላይ ነው። ከአሁን በፊት ጂዲፒ ነበረ መለኪያ ተደርጎ ሲወሰድ የነበረው። የኢኮኖሚ እድገት ሲባል አጠቃላይ የሀገሪቱ ምርት ነበር የሚወሰደው። ከዛም ደግሞ ጂዲፒ ፐር ካፒታ ይወሰዳል። የድህነት መቀነስም ብዙ ነገሮች እንደመመዘኛ የሁመን ዴቨሎፕመንት ኢንዴክስ በሚልም ወጡ። አሁን ግን የደረስንበት ደረጃ በዓለም ገበያ ላይ ከፍ ያለ ዋጋ እና ዳይቨርሲፋይድ የሆኑ ምርቶች አምርቶ የድርሻውን መወጣት የሚለው ላይ ከሱ አንጻር ብዙ ብዙ ስራ ስለሚጠብቀን ዜጎቻችንን ይበልጥ ከሚያሰለች ጆሮ ጨው ከሚያረግ የህዝባችንን ኑሮ ወደፊት ከማይገፋ ወሬዎች ወተን ወደ ምርት የሚያስገቡን ወደ ኤክስፖርት የሚያስገቡን ቴክኖሎጂዎች ላይ፣ ስራዎች ላይ በአይቲ ደግሞ ፈጠን ያሉ ያላካካስ ናቸውን በቴክኖሎጂ ተጠቅመን ወደዛ ደረጃ እንድንሸጋገር የሚያደርጉ ስራዎችን መስራት ይኖርብናል። ብዙ የቤት ስራ አለብን። ከወሬ እንውጣ። ይህንን ደግሞ ማድረግ የሚያስችል የሚያስደንቁ ልጆች አሏት እዚህ ሀገርም አገር ቤትም። ስለዚህ ይህን በማድረግ አገራችን በጣም በጣም ታላቅ እንድትሆን ማድረግ እንችላለን። በጣም ብዙ ምቾ ሁኔታዎች አሏት። ስለዚህ ይህንን እንችላለን ብለን የመነሳትና ከዛም ደግሞ የመቻል አቅማችንን እያሳደግን በስራ ውስጥ ማለት ነው እንድንሄድ ነው እኔ የምመኘው ማለት ነው። በዚሁ ዝግጅት ላይ የተገኙት የአዲስ አበባ ከተማ ከንቲባ ታከለ ኡማ ኢትዮጵያ ሀገራችሁ፣ አዲስ አበባ ደግሞ ከተማችሁ ናት። በጋራ እናቀናት ብለዋል። ለቀጣይ ስራ ያግዝ ዘንድ መስሪያ ቤታቸው ያሳለፈውንም ውሳኔ ይፋ አድርገዋል። ለዚህ ሀገር ላላችሁ ኢትዮጵያን ብቻ የሚሰራ ኦፊስ ዴዲኬትድ እናደርጋለን። ለምን ወደዛ ለምን ድነው እንደዛ የምናረገው ወደ ከተማ አስተዳደር ስትመጡ የኛ ብሮክራሲ እንዳግዳቸው ስለሚፈልግ ማለት የጋራ ከተማዎች የኤምባሲው ዝግጅት ወንበር ከቦ ከመቀመጥ ለየት ያለ በአዳራሹ የተገኘው ሰው ከአምባሳደር ፍጹምና ከዲፕሎማቶች ጋር እየተዟዟረ የሚተዋወቅበት አድራሻ የሚያቀርብበት አይነት ዝግጅት ነበር። አምባሳደር ፍጹም በዚህ መልክ ወንበር እንዳይኖር አድርገን ሴታፕ ስናደርገው ሰው ነጻ ሆኖ እየተዘዋወረ ወዳጆቹን እየጠየቀ ደህንነቱን እያወራ እያወጋ ቦታም እንዳይጠባው ጭምር ወንበር አስወጥተን ነው ያካሄድ ነው ማለት ነው። ይህ በራሱ ያሰብነውን አሳክቷል ብዬ ነው ማስበው። ለምሳሌ እኔ በተለመደው የስብሰባ አይነት መልክ ቢሆን መድረክ አካባቢ ከሚኖሩ ሰዎች በስተቀር ሌሎችን ላላገኝ ይችል ነበረ። አሁን ያለማጋነን ከሁሉ ሰው ጋራ ብዬ ማለት ቢከብደኝም ሊያገኙኝ ከፈለጉ ሰዎች ጋር በሙሉ ተገናኝቻለሁ እንደ ስካኒንግ በወፍ በረርም የሚያሳስቧቸው ነገሮች ምን እንደሆኑ ምን ላይ ትኩረት ባደርግ እንደሚመርጡ ቢሮ መጥተው ቀጠሮ ይዞ በስፋት መነጋገር እንደሚፈልጉ ክፍተት ያሏቸው ቶሎ መሻሻል ይችላሉ አንዳንዶቹ ምርጥ አይዎች ሁሉ ምርጥ ሀሳቦችን ሁሉ አምጥተዋል ወጣቶችም በወጣትነታቸው ሌሎችም እንደዛው ማለት ነው የሚበዛው ቀጠሮ ይዘው ለመነጋገር ነው። ስለዚህ በቀጣይ እንግዲህ እየመከርን ይላል ማለት ነው እና ደህንነታቸውንም የበለጠ ለመጠያየቅ እድል ፈጥሮናል። በኢትዮጵያ ኤምባሲ የዲያስፖራ ዘርፍ ሚኒስትር አማካሪ አቶ ደመቀ ያሽፈራው በዚህ ኤምባሲ ውስጥ ቀደም ሲል ሲሰሩ አውቃቸው ነበርና ከዚህ ቀደም ዝግ የነበረው ኤምባሲያችሁ አሁን ተከፍቷል፣ በግል ምን ስሜት አለው ብያቸዋለሁ። በጣም ጥሩ። ትክክል ነች። ከዛ በፊት እኛ እንግዶችን የምንጠራ የነበር ነው ያው በኢንቪቴሽን ነው በጥሪ መልክ። በፖሊስም ጭምር አቆመን ነበረ። እሱ ነገር አሁን ቀርቷልኝ። እናመሰግናለን። ለውጥ ላመጡ ሰዎች በተለይ ከክቡር ጠቅላይ ሚኒስትራችን የአሜሪካን ሀገር ጉብኝትና ከለውጥ በኋላ ኤምባሲያችን ክፍት ነው። ሁሉም ኢትዮጵያውያን ይመጣሉ፣ ይጎበኙናል። ከዚህ በፊት እኛ አቅደን እኛ ጠይቀን ነበር የምንሰራው። አሁን ግን ተጠይቀን ነው። እንደምታዩ እሁድ ለእሁድ ቢዚ ነን። እዚህ ነው የምንውለው ኦልሞስት። ስለዚህ በጣም ደስተኞች ነን። ብዙ ሰው ይመጣል። እራችን ክፍት ነው። አሁንም ኑ እናገለግላቸዋለን። እባካችሁ ነው። የግል አስተያየት አስተያየትህ ልጠይቀ እንዳልከው ፖሊስ አቁመን ነው በሩ ዝግ ነበር ብለሃል። እና በግልህ እንደ አንድ ሰራተኛ ምን ስሜት አለው? እንደዚህ አይነት በሩ ክፍት ሆኖ ከማህበረሰብ ጋር ተገናኝቶ መስራትና በርን ዘግቶ መስራት ምን አይነት ስሜት አለው ሁለቱ? ስሜቱ በእውነት ለመግለጽ ትንሽ ይከብዳል። እኔ በእውነት በኢትዮጵያ ኤምበሲ ስራ ከጀመርኩበት ጊዜ ጀምሮ ሙሉ ስራ ሰራሁ ብዬ መናገር የምችለው ባለፉት አንድ አመት ጊዜ ነው። እኔ በጣም ደስተኛ ነኝ። ብዙ ወገኖችን ሰር በማድረጌ ደስተኛ ነኝ። ደስታዬ ወደር የለውም። እንደ አንድ ዜጋ እኔም ጭምር ነው። ነጻ የሆንኩም ተገቢውን አገልግሎት መስጠት ክብር ይሰማኛል እና እጅግ በጣም ደስተኛ ነኝ። ጽዮን ኢትዮጵያ ውስጥ ስላለው የሰላም ሁኔታ አምባሳደር ፍጹምን ጠይቂያቸዋለሁ የሰላሙ ሁኔታ በእርግጠኝነት ይረጋጋል። በእርግጠኝነት ሰላም ይሆናል። በተለያየ ምክንያቶች የተደረጉ ክፍተቶች እንደሚቀረፉ ትልቅ እምነት አለኝ። ህዝቡ የሚጠይቃቸውን ነገሮች ምላሽ እንደሚያገኙ እተማመናለሁ። ለምሳሌ ኢንተርናሊ ዲስፕሌስድ የሆኑ ሰዎች ወደ ቀያቸው መሄድ ጀምረዋል። እነዚህን የሰላም ሁኔታ የሚያባብሱ ነገሮች ግን አሉ። በህገ ወጥ የሚደረጉ የጦር መሳሪያ ዝውውር፣ የገንዘብ ዝውውር፣ ኮንትሮባንዶች፣ የመሳሰሉ ነገሮች። በተለይ የገንዘብ ዝውውር ህገ ወጥ በሚሆንበት ሰዓት የገንዘብ ዝውውር ከመሆኑ አልፎ የጸጥታ ችግር ይሆናል። ስለዚህ በማናቸውም ሁኔታ በእንደዚያን ነገር ላይ ያሉ ሰዎች በየዋህነት በህገ ወጥ ግብይትና በባንክ መካከል ያለውን ልዩነት ብቻ በማየት ከዛ ባለፈት ጉዳት እንደሌለው የዕለቷን ብቻ ልዩነቱ ይሄን ያል ነው እሱን በባንክ ሲሄድ አጠዋለሁ ስለዚህ በሚል የሚያደርጉት ነገር አንደኛ በብሔራዊ ባንክ በኩል በመንግስት በኩል እሱን የሚመለከት ማስተካከያዎች ይደረጋሉ። በአዳራሽ ውስጥ ሰላምታ ከመለዋወጥ አድራሻ ከመቀያየር እና በጉዳዮች ላይ ከመወያየት ጋር በእኩል ቦታ ይዞ የነበረው ከአምባሳደር ፍጹምና ከከንቲባ ታከለ ኡማ ጋር ፎቶ ለመነሳት የሚጠይቁ የተሳታፊዎች ቁጥር ከፍ ያለ እንደነበር ለመመልከት ችያለሁ። ለአሜሪካ ድምጽ ጽዮን ግርማ Washington DC Punasora run መስፍን አድራጌ ላደረሰን ዘገባ እናመሰግናለን። እያዳመጣችሁ የምትገኙት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ እየተላለፈ የሚገኘውን የጋቢና ቪኦኤ ዝግጅታችን ነው። በተከታዩ ዘገባ ወደ ባህር ዳር እናቀናለን። እንሰራ ወይም እንስራ የተሰኘ የሸክላ ላይ የስዕል አውደረይ በባህር ዳር ከተማ። ዘገባው የአስቴር ምስጋናው ነው። ስዕሉን ያሰናዳው ደግሞ ራስ በረከት ትርጉሙን ያብራራል። የስዕል ኤክዚቢሽን እንስራ የሚል መልእክት ሲኖረው አንደኛ በጋራ ተነስተን ስራ እንስራ ነው። ሁለተኛ ነገር ደግሞ እንስራ የሚል መልእክት አለው። የሀገራችን ባህላዊ ቁስ ከሆነው አንዱ ወይም ደግሞ ማድጋ ከምንለው የተለያዩ የሸክላ ውጤቶች የተሰራ ስራ ነው። እንዳየሽው ለመጀመሪያ ጊዜ የተሰራ የስዕል አውደርኢ ሲሆን ኢትዮጵያዊነትን አጉልቱ የሚያሳይ ነው። በዚህ የስዕል አውደርኢ ውስጥ የሰው ልጆች መነሻችን አፈር ነው፣ መጨረሻችንም ደግሞ አፈር ነው። ለዚህም ከሸክላ የተሰሩ ተሰባሪ በሆኑ ነገሮች ውስጥ ጥበብን ያስቀመጡ ስለዚህ ሰዎች ከአፈርነት እሳቤ እንውጣ የሚል መልእክት ነው ያለው። የራስ በረከት የጥበብ ውጤት የሆነው ይህ የሸክላ ላይ የስዕል አውደሪ ዋና አላማው ሀገርን መገንባት ላይ ያተኮረ ነው ይላል። ሰው ሀገሩ ሊታደግ፣ ሰው ሀገሩ ሊያከብር፣ ሰው ለሀገሩ ሊኖር፣ ሰው ለሀገሩ ሊሞት ሲገባ ወንድም ከወንድም፣ እህት ከእህት ሰው እየተፋጀ እልቂት ላይ ነው ያለ ነው። ስለዚህ ኢትዮጵያዊነት ማለት ደግሞ ይሄ መገለጫችን ስላልሆነ ከእንደዚህ አይነት አስተሳሰብ ልንወጣ ይገባናል የሚል መልእክት ነው ይዞ የመጣው። የተወሰኑ ሰዎች ይኖራሉ የራሳቸውን ግላዊ ጥቅም እያሰቡ ሀገርን የሚበድሉ ግን ሀገር ማለት እኔና አንቺ ሌላው ማህበረሰብ ተሰባስቦ የሚኖሩባት እኔ ኮ ኢትዮጵያዊ ነኝ እያልኩ እንድመጻደቅ የሚያደርገኝ ማንነት የመጠር ሀገር ናት። ስለዚህ ሰዎች ለሀገር ክብር በኖረ ቁጥር ለጎረቤት፣ ለህት፣ ለወንድም፣ ለእናት፣ ለአባት፣ ለአክስት፣ ላጎት ወዘተ ክብር ይኖረናል። ክብር ማለት ሀገር ነው። ሀገር ማለት ክብር ነው። በዩንሰን ሆቴል በተዘጋጀው የስዕል አውደሬ በሸክላ በተሰሩ ምጣድ ጀበና ድስት፣ ጋን፣ እንዲሁም እንስራ ላይ ያረፈውን ይህን የጥበብ አሻራ የጎበኙ ወጣቶች እንደ ሸክላ በአንዴ ታይቶ የሚጠፋ ታሪክ ሰርተን አንለፍ የሚል መልእክት መረዳታቸውን ይናገራሉ። ወሰን ታረቀኝ ባላለው ስራ ላይ ብዙ መልእክቶችን አግኝተናል። ኑ ከአፈርነት ሀሳብ እንውጣ ብሎ አልሰአሊ እና አዘጋጆቹ በዘመኔ በኔ ትውልድ ውስጥ እልፍ ያለ ነገር መስራት እንዳለብኝ ያውቅ ያለው ከሸክላነት ከአፈርነት ባህሪ ወጥቼ ለዘመን የሚታለፍ ለትውልድ የሚታለፍ ነገር መስራት እንዳለብኝ ተረድቻለሁ። ብራም ጅራራ በእርግጥም አስተማሪ የሆነ ሰው ማነው? ወዴት ነው ጉዞ? ማን ነበርን? ወዴት እየሄደ ነው? ከነበርንበት ወደኋላ እንዴት እየሄደ እንደነበር እና ትልቁን የሀገራችን ታላቁን የነበረን ታሪክ የሚያስረዳን ሀገር የምትገነባው በፍቅር ብቻ ሳይሆን የጌታ ለጌታ የቄሳር ለቄሳር በሚለው መርህም በመሆኑ ለሀገራችን የሚጠበቅብንን መስጠት መዘንጋት የለብንም ሲል ባውደሪው ለተሳተፉ የንግዱ ማህበረሰብ መልእክት አስተላልፏል። ሰዓሊ በረከት ለአሜሪካ ድምጽ ሬዲዮ፣ አስቴር ምስጋናው ባህር ዳር።

ታላቅ የአፍሪካ ሩጫ በሚል ዝግጅት የተሰናዳ ነው ብለዋል። ጽዮን ግርማ ቅዳሜ ዕለት እዚህ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ውስጥ በተሰናዳ ዝግጅት ላይ አግኝታ በወፍ በረራ አናገራቸው ነበር፣ እንደሚከተለው ይቀርባል። ሲሆን አመሰግናለሁኝ አንቺ ተቋም እንዳረግሽው የኢትዮጵያን ቀን በዲሲ በሚል ባለፈው ጠቅላይ ሚኒስትር አብይ በሶስት ከተሞች በነበራቸው ቆይታ አንዱም እዚህ ዋሽንግተን ዲሲ ላይ ነበረ። እዛ ዋሽንግተን ዲሲ በነበራቸው ቆይታ ከንቲባዋ ቀኑን የኢትዮጵያን ቀን በዲሲ ተብሎ እንዲ ታሰብ ስላለፉት መልእክት ነበረ። እናም ውድድራችንም ከመልክት በላይ ቀኑን በየአመቱ በደመቀ ሁኔታ እንድናስብ በሚያስችለን ሁኔታ የአምስት ኪሎ ሜትር ሩጫ ብዙ ኢትዮጵያኖችን የሚያሳትፍ ሰዎች የሚያካትት ሩጫ እያዘጋጀን ነው የምንገኘው። ምንድነው ከዚህ ከሩጫው ጋር ያገናኙት ጉዳይ? መልካም፣ ጽዮን ከዚህ በፊት በኢትዮጵያ በሚገኘው የታላቁ ሩጫ በኢትዮጵያ ለመጀመሪያዎቹ ከምስረታው ጀምሮ ባሉት ከሪቻርድ ነሮከር ከሀይሌ ገብረስላሴ ጋር ሆነን ያካሄድ ነው ሩጫ ነበረ። እዚህ ሀገር መጥቼ ዶክትሬት ዲግሪን ከተማርኩ በኋላ ደግሞ ወደዚህ ዲሲ አካባቢ ስመጣ ባለ ሙያ ለህብረተሰብ የምንድን ነው የሚያበረክተው በሚል ጥያቄ ከሌሎች ጓደኞቼ አገር ወዳድ ከሆኑ ሰዎች ጋር ተገናኝተን የምናካሄደውና ያመነጨነው ሀሳብ ነው እናም ታውሰን ዩኒቨርሲቲ ነው የማስተምረው። በማስተምርበት መስክ ነው ይህንን ሩጫ የምናካሄደው። ምክንያቱም ስፖርት ማኔጅመንት ነው ማስተምረው። ሩጫውም አለ፣ ትምህርት ቤቱም አለ፣ ከዚህ በፊት የነበረው ሙያ አለ። ሁሉንም በማገናኘት ለኮሚኒቲ አንድ ነገር ማበረከት ያስችለናል በሚል ሂሳብ ነው። መቼ ነው ይሄንን ሩጫ የምታደርጉት? በምን መልኩስ ነው የምታደረጉት? ያው ኢትዮጵያ ውስጥ እንግዲህ በጣም የታወቀ ፕሮግራም ነው ታላቁ ሩጫ፣ በዓመት አንድ ጊዜ የሚደረግ እና እዚህ ደግሞ ለአፍሪካውያኖች የሚል ነው ያየሁት። ምን አይነት ፕሮግራም ነው ፕሮግራሙ? መቼ ነው ፕሮግራሙ የሚሆነው? ጁላይ ሀያ ሰባት በያርድስ ፓርክ ላይ ነው የሚሆነው የአፍሪካ የታላቅ ታላቅ የአፍሪካ ሩጫ ነው ብለን የጠራ ነው ወይም ግራንድ አፍሪካ ራን። ምክንያቱ ምንድን ነው? የኢትዮጵያን ቀን በዲሲ በምናከብርበት ወቅት በአፍሪካ ህብረት ምስረታ ላይ ያለንን አስተዋጽኦ፣ አበበ ቢቂላ የመጀመሪያውን የአፍሪካ ወርቅ በኦሎምፒክ እንደማግኘቱ መጠን ቀኑን በሰፋና በደመቀ ሁኔታ ለኢትዮጵያኖች ብቻ ሳይሆን ከሌሎች አፍሪካኖች ጋር መክበር እንዲያስችለን በማሰብ ነው ታላቅ የአፍሪካ ሩጫ ብለን የምናዘጋጅ ያለ ነው። ر ج ሲዩ ወደ ውሃ ላይ የሚመልስ ዘፈን ጋበዘን ዛሬ። ስለዚህ የዛሬውን ምስጋና ወስዳለሁ። አሁንም አመሰግናሉ አላልሽም ቢሆን ምስጋናውን ወስዳለሁ። እንግዲህ ዝግጅታችንም በዚህ ተጠናቋል። በእኔ በኩል ጽዮን ግርማ በሬያችሁ ነበርኩ። ደና ደሩ። መልካም